የዕለቱ አብይ ርዕስ የአዲስ አበባ ቅድስት ስላሴ መንፈሳዊ ኮሌጅ ተማሪዎች ትምህርት ካቆሙ ከሁለት ሳምንታት በኋላ ዛሬ ወደ ትምህርት ገበታቸው መመለሳቸውን ለስድስት ቀናት ያካሄዱትን የረሃብ አድማም ማቆማቸውን ተማሪዎቹ ራሳቸው ገልጸዋል። አዲሱ አበበ አንድ በስም መጠቀስ ያልፈለገ ተማሪ በሽምግልናው ከተሳተፉ አንድ አባት ጋር አነጋግሮ ተከታዩን አቀናብሯል። ከተማሪው ገለጻ እንነሳለን። ተማሪው ከቅዱስ አባታችን ጋር የተላለፈለትን መልእክት ሙሉ በሙሉ ለመቀበል ትምህርታችንም እንጀምራለን፣ እንደገና ደግሞ ምግብም እንመገባለን የሚል በአባታችን በአባ ሰረቃ አማካይነት ሁላችንም ተቃርበን ተነጋግረን ነበረ። አባ ሰረቃ ናቸው የሸመገሏችሁ? ይቅርታ ሽምግልና ሳይሆን እነሱ የትምህርት መምሪያ የመንፈሳዊ ዘርፍ ኃላፊ ስለነበሩ፣ እሺ ስለሚመለከታቸው ቅዱስ ፓትሪያርኩ ይህን ኃላፊነት ወስደው እንዲሰሩ ሰጠዋቸው ነበረ። እኛንም በተደጋጋሚ መጥተው አናግረውን ነበረ። ባላቸው አቅም የሆነ ነገሮች ወደ ሰላም እንዲመጡ ጥረት አድርገዋል። በምን ስምምነት ትምህርት ለመጀመር ወሰናችሁ? ትምህርቱ ዛሬ ነው የሚጀምረው ወይም የተጀመረው? ዛሬ ጀምረናል። ጠዋትም ከሰዓትም ተምረናል። የተነጋገርንበት ትልቁ ፖይንት ምንድን ነው? ቅዱስ ፓትሪኩም ከላይ አዘውን ስለነበረ ያንን ትእዛዝ ለመፈጸም ነው። ትምህርት በሰላማዊ መልኩ ለመፈጸም ስለፈለግን ነው። ትምህርትና ምግብ የጀመር ነው። በእርግጥ ከሰዓት በኋላ ምግብ ቤት ለመብላት ሄደን ነበረ። አጋጣሚ ሆኖ ከአለምና የተነሳ ምግብ አልተዘጋጀም። እኔ ያው ዞሮ ዞሮ በአባታችን ተሸፍኖ ምግባችንን ከሰዓት በኋላ በልተናል። አባታችን ስትለ አባ ሰረቀ እራት አበሉ ግን እንደሚዘጋጅ ገምታለሁ። እንግዲህ አሁን ሰዓቱም ማታ ስለሆነ በርግጥ እንደሚዘጋጅ ተነጋግረናል። ከአባ ሰረቀ ከሳት ጋር ከሰዓት በኋላ እኛ ይሄንን ተነጋግረን ከወጣም በኋላ ቦርድ ላይ በርግጥ የተለጠፈ ነገር ነበረ። ያንንም አሁን ተነጋግረው መነሳት እንዳለበት ከመንግስት አካላት ብሎም ደግሞ ከቤተ ክርስቲያን አካላት ጋር ውይይት ተደርሶበት የጨረሱ ይመስለኛል። በእርግጥ ውጤቱን ባልሰማ ምንድን ነው የተለጠፈው ማስታወቂያ፣ ትምህርት ቤቱ ለተወሰነ ጊዜ ተዘግተዋል፣ እስከ ስምንት ሰዓት ለቃችሁ ውጡ የሚል ማስታወቂያ ተለጥፎ ነበረ። በእርግጥ ኮሌጁ ነው የሚለው ማንነቱ በደንብ አልተገለጠም። እዛ ላይ ትምህርት እንድጀምሩ ስምምነት ተደርጎ በጎን ደግሞ ይሄን ማስታወቂያ የሚያወጣ ይኖራል ወይ ብዬ ነው ትንሽ። በእርግጥ እኛንም ግራ ጋብቶን ነበረ። ያው ምናልባት የእኛ አቋም እንደዛ የቀጠለ ስለተመስሎ ታስቦም ሊሆን ይችላል። በእርግጥ አላወቅ ነውም ምን አይነት አላማ እንዳለው በትክክለኝነት ዋናው አላማ ግን ትምህርት እንድጀመር በተወሰነው ወይም በተስማማችሁት መሰረት ዛሬ ትምህርት ጀምራችኋል። ቀን ምሳ ባት በሎ እራት በልታችሁ ሂደቱ እንደ ድሮ ይቀጥላል ማለት ነው። አዎ ሙሉ የተማሪው ስሜት ያን በዛ መልኩ ነው። ፓትርያርኩ የሰጡትን መመሪያ በማክበርና በመከተል ነው ብለኛል። ሁለት እንዲነሱላችሁ የጠየቋቸዋቸው መምህራን አሉ። እነሱም ማስተማሩን ይቀጥላሉ። በእርግጥ እሱ ኮሚቴ ይዋቀራል ስለተባለ በዛ ዙሪያ ኮሚቴውን እንዲያጣራ ትልቅ ኃላፊነት በአባሳላቀ በኩል እየተጣለ ይመስለኛል። እነሱም አክሴፕት ያደረጉ ስለሆነ በዛ በኩል ይፈታል ብለን እናምናለን። ምንድን ነው ተቀብሎታል የምትለኝ? እኔ እንደሰማሁት እኔ ያለኝ ኢንፎርሜሽን ወይም መረጃ ሁለቱ ሰዎች ከግቢ አይባረሩም፣ ከስራ አይባረሩም፣ ነገር ግን ክፍል ገብተው አያስተምሩም የሚል ነገር ነው የተወሰነው ነው የሰማሁት። ልክ ነኝ ወይስ? የምታረመኝ ከሆነ አረመልኝ። ይቅርታ በእርግጥ ይሄንን አጋጣሚ ሆኖ ነው ያልሰማው። ከዚህ ቀደም ታመው በረሃብ አድማው ተዳክመው ሐኪም ቤት የሄዱ ነበሩ። ሁለቱ ተመልሰዋል። አንዱ የአምስተኛ አመት ተማሪ አባያሱ የሚባሉት ግን አሁንም ሐኪም ቤት ናቸው ተብሎ ነበር። ትላንት ዛሬ ወጥተዋል። እንዴት ነው ሁኔታው? ከሐኪም ቤት ወጥተው ወደ ቤተሰባቸው ጋር ለማረፍ ሄደዋል። ትንሽ ግራ እጃቸውና እግራቸው እንደሚንቀጠቀጥ በጓደኞቻቸውም ተደውሎ ተነግሮናል። ከዚህ ውጭ ያሉት በሀይሉ የሚባለውም ደህና ነው። ገብረ እግዚአብሔርም አሁን ደህና ናቸው፣ በጤንነት በሙሉ ጤንነት ላይ ይገኛሉ። ታስሮ የተፈታውም ተማሪ ደህና ነው። አዎ፣ መምህረ ጽዮን እሱም ደህና ነው። መልካም፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም የትምህርት ዘመን ይሆንላችሁ። እሺ፣ አመሰግናለሁ። አዲስ ተማሪዎቹ ይነሱልን ስላሏቸው ሁለት መምህራን ሁኔታ ከሁለት ቴክኖሎጂ ተማሪዎች እንዳገኘሁት መረጃ ከሆነ እነዚህ ሁለት መምህራን ከስራ አይባረሩም፣ ነገር ግን ክፍል ገብተው አያስተምሩም። ወደፊት ኮሚቴው የሚያጣራ ይሆናል የሚል በሽምግልና የተሳተፉት አባ ሰረቀ ብርሃን ወለ ሳሙኤልስ ምን ይላሉ? ትምህርት መጀመሩን ከሚገልጡበት ይነሳሉ። በእርግጥ ተማሪዎቹ የቅዱስ ፓትሪያሪካችን የአባታቸውን ድምፅ ሰምተው የቤተክርስቲያኗን ድምፅ ሰምተው የነበረውን ሁሉ ተገንዝበው ሙሉ በሙሉ በዛሬው ዕለት እግዚአብሔር የተመሰገነ ይሁንና ትምህርታቸውን ጀምረዋል። ጠዋትም ገብተዋል፣ ከሰዓት በኋላም ገብተዋል። ትምህርታቸውን ለመማር ሙሉ በሙሉ ተዘጋጅተዋል። ልጆችንም ደግሞ ሁሉም ብዙ በተለይ መምህራንም ሁሉ ደክመዋል፣ በየፊናው በየአቅሙ ሰርተዋል። ብፁዕ ወቅዱስ አባታችን አቡነ ማትያስን መመሪያ ተማሪዎቹ መቶ በመቶ ያለ አንዳች ማቅማማት ለመፈጸም ትምህርት ቤታቸውም ጀምረዋል እና ይሄ ነው ያለኝ። ሌላ ግን በዚህ ኮሜንት ብዙ ሊሰጥ አልችልም። ያው ወደፊቱ እንደዚህ ያርፈ ፈቃድ ሲሆን መነጋገር ይቻላል። ሁለቱ ይወገዱሉን ያሉት መመራን የለም እሱ ሌላ የውል ይወገዱ ምባል ቋንቋ ዚ ያለውን ነገር ሁሉ አባታችን እኮ መጠራት ያለበት ደግሞ ይጠራል ተብሏል። ህግና ህግን ተከትለን እንሄድበታለን። ወደፊት የምናጣራው ጉዳይ ነው አይደ ደህና ደህና እሱም ተወግዷል ስላሉኝ ነው። እኔ መለ እንትን እርስ እንዲመልሱት ሳይሆን ክፍል ክፍል ነገር እኔ እግድ የለውም ስ ነ ኮመንት አባውስ አስተያየት አይሰጡም። መልካም መልካሙ ዜና እንደነገሩ ልጆቻችን ትምህርታዊ ቀጥለዋል። ዘ ጉድ ኒውስ ኢዝ ተማሪዎቻችን በሙሉ የአባታቸውን የቤተክሳዳቸውን ሰምተው ስራቸውን እየቀጠሉ ነው። በቃ ክፍል አይገቡም፣ ግን እዛው ናቸው ስላሉኝ ነው። እስካላስተማሩ ድረስ ሰላም ነው። ስለዚህ እኔ እገሌ አለብህ አትንገረኝ። እኔ ነው የምናገር ያለው መልካም ሁ ነው የምናገረው። መልካም አስተያየት የለውትም በዚህ ላይ ወይም ለመስጠት አልፈቀዱ አልኩ እኮ እንቀጥልበታለን። በቃ አባታችን እግዚአብሔር ስል አመሰግናለሁ። እግዚአብሔር ይስጥልኝ። አዲሱ ሰላም ለአንተ ይሁን፣ ሰላም ለዋሽንግተን ህዝብ፣ ለአሜሪካ ሁሉ